ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደምናመሻችሁ ክቡራትና ክቡራን ጤና ይስጥልኝ። ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚደርሳችሁን የዛሬ ረቡዕ ነሐሴ 28 2006 ዓ.ም ተመረጥ ስርጭት ይዤ የማስተናገዳችሁ ሰለሞን አባተ ነኝ። ኃይሉ ተምራት ፕሮግራሙን ይመራል። የቴክኒክ መሐንዲሱ ቫስኮ ቮላሪች ነው። የኢትዮጵያ መንግስት ከአምስት ዓመታት በፊት የጸደቀ አንድ የምግብ ዋስትናና የአካባቢ እንዲሁም ማህበረሰብ ደህንነት ህግ ለማሻሻል ረቂቅ ህግ አሰናድቷል። ለምርምር ጄኔቲክሊ ሞዲፋይድ ኦርጋኒዝምስ ማስገባት እንድንችል አንቀጹ ይለወጥልናሉ። የምርምርን አንቃወምም። የአካባቢ ጥበቃ ሚኒስቴር አማካሪ ዶክተር ተወልደ ብርሃን ገብረ እግዚአብሔር ናቸው የሰማችኋቸው። ዝግጅት ይዘናል እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። ቆንጅት ታየነች የምታሰማል። ጤና ይስጥልኝ። እንደምናመሻችሁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሩሲያ በዩክሬን ላይ የምታደርገው ጣልቃ ገብነት በሀገሪቱ ሉዓላዊነት ላይ የሚፈጸም የለየለት ጥቃት ነው ሲሉ ተናገሩ። ለሶስት የቀድሞ ሶቪየት ህብረት ግዛቶች ደግሞ ኔቶ ሞስኮ ከምትሰነዝረው ማናቸውም ጥቃት ይከላከላችኋል ሲሉ ማረጋገጫ ሰጥተዋል። ፕሬዚደንቱ ኤስቶኒያ፣ ሊትዌኒያ እና ላትቪያ ከአሁን ቀደም ነጻነት ሁኔታችሁን በሞስኮ ተነጥቃችኋል። አሁን ግን ኔቶ ከጎናችሁ ሆኖ ለሁለተኛ ጊዜ አትነጠቁም ብለዋል ሚስተር ኦባማ። ፕሬዚደንቱ ይህን የተናገሩት በኤስቶኒያ ዋና ከተማ ታሊን ላይ ከሶስቱ የባልቲክ ሀገሮች መሪዎች ጋር ስብሰባ ካደረጉ በኋላ በአንድ አዳራሽ ለተሰበሰበ ከሁለት ሺ በላይ ህዝብ ባሰሙት ንግግር ነው። የሩሲያው ፕሬዝደንት ቭላድሚር ፑቲን የምስራቅ ዩክሬን ሰላም የድርጊት መርሃ ግብር ሲሉ የጠሩትን ይፋ አድርገዋል። ፕሬዝደንቱ ይህን ያቀረቡት በዩክሬን መንግስትና በአፍቃሪ ሩሲያ አማጽያን መካከል ተኩስ አቁም ተደርሷል የሚሉ እርስ በርስ የሚቃረኑ ዘገባዎች እየተሰሙ ባሉበት በአሁኑ ወቅት ነው። የእስላማዊ መንግስት የሚባሉት ነውጠኞች አሜሪካዊውን ጋዜጠኛ ስቲቨን ሶትሎፍን አርደው የገደሉበት ሁኔታ እጅ እጅግ ዘግናኝ የጥቃት ተግባር ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናግረዋል። ሚስተር ኦባማ ዛሬ ረቡዕ በኢስቶኒያ ባደረጉት ንግግር ጋዜጠኛውን የገደሉት ወገኖች ሊያከናውኑ የሞከሩት አልሆነላቸውም፣ ምክንያቱም አረመኔያዊ ድርጊታቸው አሜሪካውያንንና እና መላውን ዓለም አንገሸገሸ እንጂ አላስፈራራምና ብለዋል። የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ዛሬ ማለዳ ባወጣው ሪፖርት ስቴቨን ሶትሎፍን ጋዜጠ ኛውን አርደው ሲገድሉት የሚያሳየውን ቪዲዮ የዩናይትድ ስቴትስ የስለላ መስሪያ ቤቶች አጥንተውት እውነተኛ መሆኑን አረጋግጠዋል ብሏል። ኢቦላ ቫይረስ ይዟቸው ታመው የከረሙት እንግሊዛዊ ነርስ ተሽሏቸው ከሆስፒታል መውጣታቸው ተዘገበ። ዊሊያም ፑሊ ፍተሻ ላይ ባለው መድኃኒት ዚማፕ በሚባለውም ጭምር ለአስር ቀናት ሲታከሙ ቆይተው መውጣታቸውን ደ ሮያል ፍሪ ለንደን ሆስፒታል የተባለው አስታውቋል። ይህ በዚህ እንዳለ ድንበር አልባ ሐኪሞች የተባለው የሕክምና ግብረሰናይ ድርጅት ዓለም በጸረ ኢቦላ ትግሉ እየተሸነፈ ነው ብሎ ባለጸጎቹ ሀገሮች ወደ ምዕራብ አፍሪቃ ልዩ የአደጋ ጊዜ ምላሽ ሰጪ ቡድኖች ካላኩ ገዳዩ ቫይረስ ሊገታ አይችልም ሲል አስጠንቅቋል። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከያ ማዕከላት የሲዲሲ ዲሬክተር ዶክተር ቶም ፍሪደንም በሽታውን ለመታገል ያለን እድል እየተዘጋ ነው ሲሉ አስጠንቅቀዋል። በመጨረሻም የሌሶቶ ጠቅላይ ሚኒስትር ቶማስ ታባኔ በጦር ሰራዊቱ ከተሞከረባቸው መፈንቅለ መንግስት ለማምለጥ ሹልክ ብለው ወጥተው ለአራት ቀናት ከቆዩበት ከደቡብ አፍሪቃ ዛሬ ወደ ሀገራቸው ዋና ከተማ ወደ ማሴሩ ተመልሰዋል። ጠቅላይ ሚኒስትሩ የተመለሱት በደቡብ አፍሪካ ፖሊስ እየተጠበቁ መሆኑን የሌሶቶ ፖሊስና የመንግስት ባለስልጣናት አስታውቀዋል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ከምሽቱ ሶስት ሰዓት በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪ እና ሰፋ ካሉ የሰዓቱ የዓለም ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ዘገባ እናልፋለን አሁን መላ አፍሪካ ውስጥ ሽብር ፈጠራንና ጽንፈኝነትን መዋጋት በሚቻልባቸው መንገዶች ላይ ለመምከር የአፍሪካ መሪዎች ዛሬ ኬንያ ዋና ከተማ ናይሮቢ ላይ ተሰብስበዋል። እንዲህ አይነቱ ስብሰባ በአፍሪካ ሕብረት ሲዘጋጅ አሁኑ የመጀመሪያ መሆኑን ተገልጿል። በናይሮቢ ጉባኤ ላይ የተገኙት የስድስት የአፍሪካ ሀገሮች የናይጄሪያ፣ የቻድ፣ የኒጀር፣ የኬንያ፣ የታንዛኒያና የሶማሊያ መሪዎች ሲሆኑ ከሌሎችም ሀገሮች የገቡ መሪዎች እንዳሉ ተገልጿል። ይህ በእንዲህ እንዳለ ተቃዋሚዎችን በሽብር ፈጣሪነት መፈረጅና መወንጀል አደጋ አለው ሲሉ አንድ አፍሪካዊ ባለሙያ አስጠንቅቀዋል። በሌላ በኩል ደግሞ የአልሸባቡን መሪ አህመድ አብዲ ጎዳኔን ለመግደል የታለመ የድሮን ድብደባ ሶማሊያ ውስጥ ከትናንት በስቲያ ሰኞ ምሽት ላይ ተካሂዷል። ዘጋቢያችን መሐመድ ዩሱፍ ከናይሮቢ የላከው ሪፖርት አለ ይህ ስብሰባ አፍሪካ ጸረ ሽብር ሕጓን እንድታሳልጥና እንድታጠናክር እንዲሁም አጎራባች ሀገሮች የመረጃ ልውውጣቸውን እንዲያሰፉና እንዲያሻሽሉ እድል ይሰጣቸዋል ሲሉ የአፍሪካ ሕብረት ጸረ ሽብር ባለሥልጣን አምባሳደር ፍራንሲስኮ ማዴራ ገልጸዋል። ውሳኔዎች ያስፈልጉናል። የድጋፍ ምንጮች የቁሳቁስ፣ የገንዘብና ሌላውም ከየት እንደሚገኝ ማወቅ አለብን። እነዚህ ድጋፎች በሽብር ጉዳይ ላይ እየሰሩ ላሉ የተለያዩ አካላት የሚያስፈልጉ ናቸው። በአባል መንግሥታት መካከል የተሻለ የመረጃ ልውውጥ፣ የተግባር መመሪያ መጋራት እንዲኖር እንፈልጋለን። ከአልሻባብ፣ አልቃይዳ በአፍሪካ ማግሬብ ከሚባለው ከአቂም ከቦኮ ሐራምና ከሌሎችም ጋር ሲፋለሙ ይበልጥ ውጤታማ መሆን ይጠበቅባቸዋል። ባለፉት ዐሥር ዓመታት ውስጥ ከሽብር ፈጠራ ጋር የተያያዙ ሁከቶች አፍሪካ ውስጥ ተስፋፍተው ታይተዋል። ይህ የሽብር አድራጎት ደግሞ በመላ አፍሪካ በተፋጠነ ሁኔታ እያደገ መሆኑን የጸጥታ ባለሙያዎች እያስጠነቀቁ ነው። እስካሁን ባለው ጊዜ ውስጥ ሀያ ሁለት ሀገሮች የሽብር አድራጎቶች ኢላማ መሆናቸው ይነገራል። አፍሪካ ውስጥ ባለፈው ሐምሌ የአፍሪካ መሪዎች ኢኳቶሪያል ጊኒ ውስጥ ተሰብስበው የነበረ ጊዜ የህብረቱ የሰላምና የጸጥታ ምክር ቤት ይህንኑ የሽብር ጉዳይ አሳውቋል። መሪዎቹም የሽብር ቡድኖቹ የደቀኗቸው ስጋቶች እንደሚያስጨንቋቸው ተናግረዋል። የናይሮቢው ስብሰባም ሰሞኑን የሚነጋገረው በዚሁ አደጋና ለመጋፈጥም ውጤታማ ናቸው በሚባሉ መንገዶች ላይ ነው የአፍሪካ ሀገሮች ሽብር ፈጠራን ለመዋጋት በበቂ ሁኔታ እየተንቀሳቀሱ አይደሉም። ለሽብር መከላከያና መቆጣጠሪያ የሚመደበው ገንዘብ ያለ አግባብ ይባክናል ወይም ወዳልታቀደለት አቅጣጫ ይነጉዳል እየተባለ ብዙ ወቀሳ ይሰማል። ይሁን እንጂ በኢትዮጵያና በአፍሪካ ኅብረት የብሩንዲ አምባሳደር የሆኑት አሌን ኒያሚትዊ የአፍሪካ ኅብረት ጦሮች ሶማሊያና ማሊን በመሳሰሉ በሽብር ፈጠራ ክፉኛ በተመቱና በተጎዱ ሀገሮች ውስጥ ተሰማርተው የተሳኩ ተግባራትን ፈጽመዋል ብለዋል። ሆኖም ሊሰራ የሚገባው ብዙ መሆኑንም አክለው ተናግረዋል። የሰላምና የጸጥታ ምክር ቤቱ ኃላፊነቱን በጥሩ ሁኔታ እየተወጣ ነው። ይሁን እንጂ ማንኛውም የአፍሪካ ኅብረት አካል ፍጹም አይደለም። ይህ ማለት ግን ማድረግ የሚገባንን እያደረግን አይደለም ማለት አይደለም። በእርግጥ የሚጠበቅብንን ያህል አልሠራን ወይም አላስመዘገብን ሊሆን ይችላል። ተቃዋሚዎችን ሽብርተኛ እያሉ መፈረጅ እጅግ አደገኛ ነው ይላሉ ፕሪቶሪያ ደቡብ አፍሪካ የሚገኘው የጸጥታ ጥናቶች ኢንስቲትዩት ከፍተኛ ተመራማሪ ማርቲን ኦዌ። የፖለቲካ ፓርቲዎች ወይም የፖለቲካ መሪዎች ተቀናቃኞቻቸውን ለመወንጀል ሲሉ ሌሎችን በሽብር አድራጎት ወይም የሽብርን ተግባር በመደገፍ ሊወነጅሉ ይችላሉ። ምን እያደረጉ እንደሆነ በጥንቃቄ ስትመለከት እነዚያ ተወንጃዎች የሚያደርጉት የሽብር ይዘት የለውም። እንዲህ አይነቱ አድራጎት አፍሪቃ ውስጥ ሽብርን ለመዋጋት ጉዳይ የሚፈይደው ቁም ነገር የለም። እንዲያው ሽብርተኛ ያልሆኑ ሰዎችን ደርሶ በሽብር አድራጎት መወንጀል አይጠቅምም። ይህ በእንዲህ እንዳለ ግን ሶማሊያ ውስጥ ተሰብስበው በነበሩ የአልሻባብ መሪዎች ላይ ዩናይትድ ስቴትስ መር የሆነ የድሮን ጥቃት ተካሂዷል። ወደ ተከታዩ ዘገባ ደግሞ እንለፍ። የኢትዮጵያ መንግሥት ከአምስት ዓመታት በፊት የጸደቀ አንድ የምግብ ዋስትናና የአካባቢ እንዲሁም ማህበረሰብ ደህንነት ህግ ለማሻሻል ረቂቅ ሕግ አሰናድቷል። የሕግ ማሻሻያው ለህዝብ ተወካዮች ምክር ቤት እንደሚቀርብ ይጠበቃል። ሄኖክ ሰማ ግዜር ከጉዳዩ ጋር ቅርበት ያላቸውን ባለሥልጣናትና ባለሙያዎችን አነጋግሮ ተከታዩን ዘገባ አሰናድቷል። በ2001 ዓ ም የጸደቀውና አሁን በሥራ ላይ የሚገኘው ደህንነተ ሕይወት ሕግ በተለይ በሳይንሳዊ መንገድ ዘረመል ወይም ጄኔቲካ ላይ የተዳቀሉ ዘሮችንና የግብርና ምርቶችን አስመልክቶ ዝርዝር ሕጋዊ ማዕቀፍ ያስቀምጣል። በዚህ ህግ፣ የማህበረሰቡን ጤንነትና የአካባቢ ደህንነትን ለማረጋገጥ የተቀመጡ አንቀጾች በወቅቱ ተቃውሞ ገጥሟቸው ነበር። ህጉ የግብርና ምርምርን በተለይ ዘረመላቸው የተቀየረ ጄኔቲካሊ ሞዲፋድ ጂኤምኦ ምግቦችን አስመልክቶ ማምረት፣ ማከፋፈል፣ ሳይንሳዊ ጥናትና ምርምር ለማካሄድ የኢትዮጵያ አካባቢ ጥበቃ መስሪያ ቤትን ፈቃድና ቁጥጥርን እንዲሁም የውጭ መንግስታትን ዋስትና የሚጠይቁ መስፈርቶች ብርቱ ክርክር ሲካሄድባቸው ቆይቷል። ዛሬ ማምሻውን የቀድሞ የኢትዮጵያ አካባቢ ጥበቃ መስሪያ ቤት ስራ አስኪያጅ አሁን ደግሞ የአካባቢ ጥበቃ ሚኒስትር አማካሪ ዶክተር ተወልደ ብርሃን ገብረ እግዚአብሔር የህግ ማሻሻያው ለምን አስፈለገ ብዬ ጠይቄያቸዋለሁ። ህጉ ምርምርና ጥናት ለማካሄድ አላስቻለንም በሚል ከዩኒቨርሲቲ መምህራንና የምርምር ተቋሞች እንዲከለስ ጥያቄ መቅረቡን ነው ዶክተር ተወልደ ብርሃን የገለጹልኝ። አላስቻለንም አሉ እሱን እንዲገድብ አልነበረም መጀመሪያም የታሰበው ግን አላስቻለንም እና እንደሚያስችለን ለምርምር ጄኔቲክሊ ሞዲፋይድ ኦርጋኒዝምስ ማስገባት እንድንችል አንቀጽ ይለወጥልን አሉ። እንደ ምርምርን አንቃወምም። ዶክተር ተወልደ ብርሃን በጉዳዩ ላይ ዝርዝር መረጃ ስለሌላቸው መግለጫ መስጠት እንደማይችሉም ተጨማሪ መግለጫ መስጠት እንደማይችሉም ገልጸውልናል። ሁኔታውን በቅርበት የሚከታተል የቀድሞ የአካባቢ ደህንነት ጥበቃ ጋዜጠኛን ለውይይት ጋብዘናል። አርጋው አሽኔ የኢትዮጵያ የአካባቢ ጥበቃ ጋዜጠኞች ማህበር መስራች ነው። አሁን በዩናይትድ ስቴትስ ይኖራል። እንደምን አመሸህ አርጋው? እንግዲህ በቅድሚያ ይሄ በሁለት ሺህ አንድ አመተ ምህረት የጸደቀው አሁን በስራ ላይ የሚገኘው ደህንነተ ሕይወት ሕግ ሳይንሳዊ በሆነ መንገድ ጀነቲካሊ ሞዲፋይድ የሆኑ ዘሮችንና የግብርና ምርቶችን አስመልክቶ ምን ይላል? ይህ ሕግ እንግዲህ በሚወጣበት ጊዜም ትንሽ አንዳንድ ውዝግቦች ነበሩ። ህጉ የሚለው ምንድን ነው? ከዚህ ቀደም በዓለም አቀፍ ደረጃ የዘረመል ምህንድስና ጉዳይን ጨምሮ አጠቃላይ በባዮቴክኖሎጂ እና በባዮሴፍቲ በምንላቸው ጉዳዮች ዙሪያ ዓለም አቀፍ ስምምነት ነበረ። በፈረንጅ አቆጣጠር በሁለት ሺህ ዓመተ ምህረት ካርተሄና የሚባል ፕሮቶኮል ኢትዮጵያ ያለችበት። ኢትዮጵያ እሱን መሰረት አድርጋ ነው ይህንን በሁለት ሺ አንድ በኢትዮጵያ አቆጣጠር የዚህ ከዘርጋ የተገናኙ በተለይም በዘረመል ምህንድስና ሌላም ባዮቴክኖሎጂ ጋር ተያይዘው የሚሰሩ የምርምር ስራዎች ከዛም ጋር የተያያዙ ምርምሮች እና የነዛ የምርምር ውጤቶች ከአንድ ቦታ ወደ አንድ ቦታ እንዴት ይንቀሳቀሳሉ? መቀመጥ ያለባቸው እንዴት ነው? ኢምፖርት እና ኤክስፖርት፣ ይሄ ወደ አንድ ሀገር መላክና መቀበልን፣ መነገድን፣ አያያዝን አጠቃላይ በዝርዝር በተመለከተ ህግ ማውጣት ያስፈልጋል በሚል የተዘጋጀ ህግ ነው። ህጉ በጣም ጠንከር ያሉ አንቀጾች አሉት፣ አንድ ሁለት አንቀጾች። እነዚህ አንቀጾች እንግዲህ በጊዜውም ጥያቄ ይነሳባቸው የነበሩ ናቸው። በዋነኝነት ግን የአካባቢ ጥበቃን የሰዎችና የእንስሳት ጤንነትን ለመጠበቅ ሲባል እነዛን ጉዳቶች ለማስቀረት የወጣ ህግ ነው። እንግዲህ አሁን እንዲሻሻሉ የተጠየቁና በረቂቅ ህጉም የተካተቱ አንቀጾች አሉ። በቅርቡ በፓርላማ ቀርቦ ውይይት ከተካሄደበት በኋላ ይጸድቃል የሚል ዜና ነው የሰማ ነው። እንግዲህ የሚሻሻሉት አንቀጾች የትኞቹ እንደሆኑ ይታወቃል ወይስ ደግሞ አጠቃላይ የህግ ክለሳ ነው የሚካሄደው? እንደ በዚህ ላይ ዝርዝር መረጃ አለ ወይ? አዎ፣ በዚህ ላይ ቀደም ሲልም ተነስተው የነበሩ በተደጋጋሚ በተለይ ከምርምር ተቋማት አካባቢ የሚነሱ ምክንያቱም በሕጉ መሰረት በዘረመል ምህንድስና ጉዳይ ዙሪያ ምርምር ለማድረግ ተቸግረናል፣ ለዚህ ምርምር የሚሆን የገንዘብ ድጋፍን ማግኘት አልቻልንም። በተለይ አዲስ አበባ ዩኒቨርሲቲን ጨምሮ የትምህርት ተቋማት ውስጥም የሚደረጉ ምርምሮች እየተዳከሙ ነው። በኢትዮጵያ በጣም አንጋፋ የሆነ በአፍሪካ ደረጃ የግብርና ምርምር ድርጅት አለ። በዛ ውስጥም የተጀመሩ የምርምር ስራዎች መቀጠል አልቻሉም፣ የሚሉ ስሞታዎች ሲቀርቡ ነበረ በህጉ ላይ። ስለዚህም እነዚህን ለማስተካከል በማሰብ የአሁኑ የማሻሻያ ህግ እንዲቀርብ ሆኗል። ይሁንና ግን ይሄ ጉዳይ በኢትዮጵያም ብቻ ሳይሆን ከኢትዮጵያም ውጪ አወዛጋቢ ብዙ ነገሮች አሉት እና መጀመሪያም በኢትዮጵያ የወጣ ህግ ጠበቅ እንዲል የተደረገበት አንዱ ምክንያት ሳናውቀው ከምንሳሳት እስክናውቀው ድረስ ጠብቀን ያን ጊዜ ብንፈቅድ ይሻላል ነው የነበረው የመከራከሪያ ነጥብና አሁን እንግዲህ የተሻለ በጉዳዩ ላይ ግንዛቤ አለን በሚል ይሆናል ከመንግስት ወገን በህጉ ላይ አንዳንድ ማሻሻያዎች ለማድረግ መንደርደር የጀመሩት። እንግዲህ ይሄ ህግ በወጣ በጥቂት ጊዜያት ውስጥ የዩናይትድ ስቴትስ መንግስት ከኢትዮጵያ የግብርናና የገጠር ልማት ሚኒስቴር ጋር በመተባበር ጉባኤ አሰናድቶ ነበር። በዛ ጉባኤ ላይ አርጋው፣ አንተም ተገኝተ ነበረ። የተለያዩ ዘገባዎችንም ለመመልከት ችያለሁ። እንዲያው በአጠቃላይ የቀረቡት የግብርና ምርምርን ያዳክማል የምግብ ዋስትናን ለማረጋገጥ ደግሞ እንቅፋት ይሆናል የሚሉ ሀሳቦች ሲስተናገዱ ነበር። እስኪ እንደው ከየትኞቹ ተቋሞች የትኞቹ ሀሳቦች እንደቀረቡና የተሰጠው ምላሽ ምን እንደሚመስል እስኪ ዘርዘር አድርገህ ጉዳዩን አስረዳን። አው በጊዜው በተለይ በኢትዮጵያ የግብርና ምርምር ስራዎች ውስጥ የሚሳተፉ ባለድርሻ አካላት የሚባሉት ለጋሾች፣ የምርምር ተቋማት፣ መሰረታቸውን ከኢትዮጵያም ውጭ ያደረጉ የተለያዩ ተቋማት ተካፋዮች ነበሩ። ከዛ ባሻገር በኢትዮጵያ የግብርና ምርምር ድርጅት ውስጥ ያሉ ባለሙያዎች፣ የአካባቢ ጥበቃ ላይ የሚሰሩ የተለያዩ ተቋማት፣ መንግስታዊ ያልሆኑ ድርጅቶች ተሳትፎ ነበራቸው። በወቅቱ በነበረው ክርክር እና የነበረው ክርክር ዋነኛ ነገር ኢትዮጵያ ዋና ችግሯ የምግብ ዋስትና ችግር ነው የምግብ ዋስትናን ችግር ለመቅረፍ ደግሞ የዘረመል ምህንድስና መፍትሄ አይደለም። ከዘረመል ምህንድስና በተሻለ ልናደርጋቸው የሚገቡ ሌሎች ስራዎች መሰራት ያለባቸው አሉ የሚል ነው የመከራከሪያው ነጥብ የነበረው። በሌላ ወገን ደግሞ ያለው አካል የሚያቀርበው እነዚህ የዘረመል ምህንድስና የሚሆን አጠቃላይ ባዮቴክኖሎጂ የምርምር ስራዎች በሌሎች ሀገሮች ውጤት ያስገኙ ስለሆኑ እነዚህ በኢትዮጵያ የሚሞከሩ በኢትዮጵያ ውስጥ ውጤት ያመጣሉ፣ ኢትዮጵያ ውስጥ ያለውን የምግብ ዋስትና ችግርም ይቀርፋሉ የሚል ነው ሁለተኛው የመከራከሪያ ነጥብ የነበረው። እነዚህ የክርክር ነጥቦች ሁለቱም የየራሳቸው ነጥብ እና ጠቃሚ ጎኖች አሏቸው፣ ግን በኢትዮጵያ ተጨባጭ ሁኔታ የትኛው ለኢትዮጵያ የተሻለ ነው የሚለው ነው ከባዱ የነበረው። ኢትዮጵያ ውስጥ እንደሚታወቀው አብዛኛው ገበሬ ትናንሽ መሬቶች ያሉት በራሱ የዘር እህል አስቀምጦ ለሚቀጥለው አመት የሚዘራ እና ለሳይንስና ቴክኖሎጂም ቅርበት የሌለው ነው አብዛኛው በኢትዮጵያ ገበሬ። ስለዚህ የዘረመል ምንድስ እና ወደ ኢትዮጵያ ቢገባ እነዚህ ገበሬዎች ያሏቸውን በተለይ እዚያው ገበሬዎች የሚገኙ ጥሩ የሚባሉ የገበሬው የራሱ የሆኑ ምርጥ ዘሮችን ያጠፋል። ምክንያቱም የራሱ ባህሪያት አሉት። ይሄ ዘረመል ምህንድስ እና ተደርጎ የሚወጣው የዘር አይነት በተፈጥሯዊ መንገድ ያሉትን የዘር አይነቶች የማጥፋት ሳይንሳዊ አቅም አለው። ስለዚህ ከጊዜ በኋላ እነዚህን ዘሮቻችንን እናጣለን። ገበሬዎቻችን በኮርፖሬት ወይም ደግሞ በዓለም አቀፍ ነጋዴዎች እጅ ስር ይወድቃሉ የሚል ነው አንዱ መከራከሪያ። ሌላኛው የምግብ እርዳታ እህልን የሚመለከትም ሰፊ ክርክር እንደነበር አስታውሳለሁ። ኢትዮጵያ የምግብ እርዳታ ትቀበላለችና በሕጉ መሰረት በዘረመል ምህንድስና የተመረቱ የምግብ እህል ወደ ኢትዮጵያ መግባት አይችልም። በሕጉ መሰረት ግን ደግሞ በጊዜው ኢትዮጵያ በነበረባት አንዳንድ ችግሮች ምክንያት ምንድን ነው የተደረገው በ በልዩ ሁኔታ ወደ ኢትዮጵያ ተጭኖ መንገድ ላይ የነበረ የተወሰነ የእህል እና የዘይት ምርት ወደ ኢትዮጵያ እንዲገባ የሚል ማሻሻያ አንቀጽ ተደርጓል። እንደዚሁም ደግሞ ኢመርጀንሲ ወይም የአስቸኳይ ጊዜ ጥያቄዎች ካሉ ይሄ ጉዳይ ሊታይ እንደሚችል የተጠቀሰ ነገር ነበረ። ከዛ በተረፈ ግን እነዚህ ነጥቦች በሰፊው ተነስተው ብዙ ክርክር ተደርጎባቸው ያለ መስማማት ነው መጨረሻ ላይ ያ ስብሰባ የተጠናቀቀው እንግዲህ አሁን የሚከለሰው ህግ ላይ ወይም የሚሻሻሉ አንቀጾች ላይ የዓለም አቀፍ የንግድ ተቋማት በተለይ በዘረመል ምህንድስና ዙሪያ የሚሰሩ መልታይ ናሽናልስ የሚባሉት ማለት ነው ኢትዮጵያ ውስጥ ገብተው እንዲሰሩ በሩን የሚከፍትና የህግ ማሻሻያው ደግሞ ንግድና ኢንቨስትመንትን በዚህ በዘርፉ የሚያበረታታ ይመስላል። ያለው አንቀጽ ምን ይላል? በፍጹም የሚያደርግ አይደለም። አለበለዚያ የህግ ማሻሻያ ሳይሆን አዲስ ህግ ማውጣት ካልሆነ በስተቀረ እንደም ባለሙያዎች እንደሚያስቀምጡት ከካርት የሆነው ፕሮቶኮል የበለጠ ጥብቅ ነው። ይሁንና አሁን የሚደረጉት ማሻሻያዎች በተለይ በሀገር ውስጥ ያሉ የተለያዩ የምርምር ተቋማት በጉዳዩ ላይ ምርምር እንዳያደርጉ፣ በተለይም ደግሞ ለምርምር የሚያስፈልጋቸውን ድጋፍ እንዳያገኙ መንገዱን ስለዘጋ በዛ ረገድ ያሉትን አንዳንድ ነገሮች ለመቅረፍ ሊሆን ይችላል። በነገራችን ላይ እዚህ ለመታወቅ ያለበት አንዱ ነገር ኢትዮጵያ ውስጥ የግብርና ምርምር ስራዎች ከጥንት ጀምሮ ሲደረጉ ነበረ። ይህ የዘረመል ምህንድስና ምርምርና ኢትዮጵያ ውስጥ በሰለምዶ የምንሰማቸው በተደጋጋሚ የምርጥ ዘር ምርምር አንድን ዘር ከአንድ ዘር ጋር በማዳቀል የሚደረግ ምርምርና የዘረ መልምንድስና መደባቸው የተለያየ ነው። ያ መደበኛው የምርጥ ዘር ማባዛትና ማሻሻል ስራ በዚህ ህግ አልተከለከለም፣ ይደረጋል። እሱ ለገበሬው በየጊዜውም እየወጣ ይሰጣል። ብዙ ብዙ ምርምሮች ይደረጋሉ በሱ ዙሪያ። ይህ የዘረ መልምንድስና ግን ኢትዮጵያ አንደኛ ለአድርገውም ብትል ብቃቱም ዝግጁነቱም የላትም። ኢትዮጵያ ውስጥ ይህንን ለማድረግ የሚያስችል መዋቅራዊ የሆነ ኢንስቲቱሽናል ካፓሲቲ አልተገነባም። ስለዚህ ነገሩ ዞሮ ዞሮ የሚሄደው እነዚህ አሁን አንተ ያነሳቸው ዓለም አቀፍ ኩባንያዎች ጋር ነው። እነዚህ ዓለም አቀፍ ኩባንያዎች ደግሞ ነጋዴዎች ናቸው። ለትርፍ ነው በዋነኝነት የሚሰሩት። ይህ ፕሮግራም የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ በ1431 መካከለኛ ሞገድ ነው። አሁን አዲስ አበባ ላይ ከምሽቱ አንድ ሰዓት ከ20 ደቂቃ ሆኗል። እስከ ምሽቱ አንድ ሰዓት ተኩል ዝግጅታችን ይቀጥላል። አሁን ደግሞ ከአሜሪካ መዝናኛ ዝግጅቶች አንዱን እንጋብዛችሁ። እስቲ ዋሽንግተን ዲሲ ውስጥ ቦሄሚያን ካቨርን የሚባል ታሪካዊ የምሽት ክበብ አለ። በዚያ ታዲያ የጥንቱ የጠዋቱ የሚባለው የጃዝ ፒያኖ ጥበበኛው ሌሪ ዊሊስ ይጫወታል። ደግሞም ባልደረቦቹ መሳሪያዎች ተጫዋቾችም እዚያው አሉ። ቢዮንድ ካቴጎሪ ከአምሳያ ባሻገር የሚባለው የቪኦኤ የአሜሪካ መዝናኛ ዝግጅት ባልደረባ ኤሪክ ፌልተን ታዲያ ሰሞኑን ወደ ድንቁ ቦሄሚያን ካቨርን የቦሄሚያ ዋሻም ቢሉት አልተሳሳቱም ጎራ ብሎ ከሌሪ ጋር ተጨዋውቶ ነበር። የኤሪክና የሌሪ ጨዋታ ከስድሳዎቹ ሃርድ ባፕ ወይም ቢባፕ እስከ ሰባዎቹ ጃዝ ፊውዥን፣ ፊውዥን ወይም ራክ ተብሎም ይጠራል፣ የጃዝ ደረጃዎችንና ከዚያም የዘለቁ ሌሪ ያቆራረጠባቸውን የሙያ ወጣ ገባ ጠመዝማዛና የተሳሰሩ መንገዶች ሁሉ ያካተተና ያዳረሰ ነበር። ውይይታቸው እጅግ ሰፊ ቢሆንም ለዛሬ ጥቂቱን ቀንጨ ብናድርግለት የምትሰሙት ብሉፋበው ከሌሬ ብሉ ፋብል ከጃኪ ማክሊን ጋር የሠራው ለቀረፃ ሲዘጋጁ እጅግ ብዙ ካላቸው ዓመታት በፊት ያጠናውና የተጫወተው ነው። ማክሌን ሌላው የጃዝ ፒያኖ ትንግርት እየተባለ የሚጠራ የጥበብ ሰው ነበር። ሌሪ ስለ ማክሊን የሚናገረው በአድናቆት ነው። አዎ፣ አዎ፣ የመጀመሪያውን ቀረፃ ያሰራኝ እርሱ ነው። መንገዱንም እንዲሁ አሳየኝ። እርሱ ሁል ጊዜ ለእኔ እንደ ሁለተኛ አባቴ ነበር። ከማክሊን ቤተሰብ ጋር ለዘላለሙ እንደተጣበቅኩኝ ይኖራለሁ። ጃኪ ሰው ነበር፣ ሌላ ቃል የለኝም። የፒያኖ ተጫዋች ለመሆን ሌሪ በእውኑ አቅዶ አያውቅም ነበር። መጀመሪያ ሙዚቃው ዓለም ውስጥ ዘው ብሎ ሲገባ ያረፈው ግን ፒያኖ ላይ ሆነ። እርግጥ ነው ትምህርት ቤት ሆኜ ዋናው ቦታዬ እና የማጠናውም ድምፃዊነት ነበር ወደ ማንሃተን የሙዚቃ ትምህርት ቤት ስገባም ለድምፃዊነት ነበር። ሌሪ ዊሊስ ሐሳቡና ህልሙ የነባርና ስር ሰደዱ ሙዚቃ አውራጅ ደግሞም የኦፔራ ዘፋኝ መሆን ነበር። ጃዝ ግን እንዲህ እንዳሻው ወዳለመው መንገድ አልመራውም አልፈቀደለትም። ጃዝ አንቆ ያዘኛለ ሌሪ። ሃርለም ውስጥ አንድ ጎረቤታችን ነበር። አንዴ የማይልስ ዴቪዝን ካይንድ ኦፍ ብሉ የሚል ሸክላ ይዞ መጣና የህይወቴን መንገድ እስከወዲያኛው ለወጠው። በዚያ ካይንድ ኦፍ ብሉ ውስጥ ህይወቴን ለውጧል የሚለውን ሁሉም ሌሪ ይዘረዝራል። በመዋሃዱ በኩል እጅግ በጣም የረቀቀና የተራቀቀ ነበር። ከሁሉም በላይ ግን ደግሞ መቅለሉ፣ ቅልብጭ ያለ ነገር ምንጊዜም ድንቅ ወይም ምርጥ መሆኑን ማየርስ ደግሞ ያረጋገጠበት ስራ ነው። በዚያ ሸክላ ውስጥ ከአምስት ኖቶች በላይ ያሉት አንድም ዜማ ወይም ቅላጼ የለም። ብዙ ጊዜ ብዙ የጃዝ ሙዚቀኞች ኖታዎችን ያጭቃሉ ይልና ሌሪ ስለዚህ ጉዳይ መለስ ብለው ማሰብ ስራቸውን ሙዚቃ ሲጽፉም መጠን ማድረግ ይኖርባቸው ይሆናል ሲል ይመክራል። ሙዚቃ እኮ ዘፈን ነው። ማይልስ አንድ ጊዜ ቃለ ምልልስ ሲሰጥ ኖታዎችህና ኮርዶችህ ሙዚቃን ለመጸነስና ለማርገዝ እናም ለመውለድ ሊዋሃዱ ይገባል ሲል ሰምቸዋለሁ ብሉስ ለጃዝ ምን ያህል አስፈላጊ ይሆን? ወደፊት ብዙ ጊዜ እንመለስበታለን። ኦሁ ማይ ወማን ሊፍት ሚ ማይ ወማን ሌፍት ሚ ኤንድ ቱክ ማይ ማኒ። ሌሎችም ስንት ድንቃድንቅ ጨዋታዎች አሉ። ለማንኛውም ክፉ አመል ኢንሲዲየስ ቢሄቪየርን ለዛሬ እንሆ ከሌሪ ጋር በዚሁ እንሰነባበት። የተከበራችሁ አድማጮች፣ አሁን አንድ ሰዓት ከ26 ደቂቃ ሆኗል። አዲስ አበባ ላይ ከመሰነባበታችን በፊት አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ70 ሳንቲም ተመንዝሯል። አንድ ዩሮ 25 ብር ከ85 ሳንቲም፣ አንድ የእንግሊዝ ፓውንድ 32 ብር ከ60 ሳንቲም ተመንዝሯል። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ባገኘሁት የአየር ሁኔታ ትንበያ መሠረት ነገ ሐሙስ ነሐሴ 29 2006 ዓ ም ከፊል ደመናማ ከሚሆኑት ጎዴና ከሰመራ በስተቀር አብዛኞቹ የኢትዮጵያ ክፍሎች ዝናባማ ይሆናሉ። አዲስ አበባም ዝናባማ እንደምትሆን ነው ትንበያው የሚያሳየው። ከፍተኛ ሙቀቷ 21፣ ዝቅተኛው 12 ዲግሪ ሴልሽየስ ይሆናል። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 39 ዲግሪ ሴልሽየስ ነው የሚሆነው። ሰመራ ከፊል ደመናማ ነው የሚሆነው። እንደዚሁም ዝናባማ የሚሆነው ላሊበላ ደግሞ ዝቅተኛ ሙቀቱ በኢትዮጵያም ዝቅተኛው ነው 11 ዲግሪ ሴልሽየስ ይሆናል። ከቀሪና ዝርዝር ያሉ መረጃዎችን www.ኢትዮሜት.gov.ኢቲ ላይ ብትገቡ ታገኛላችሁ። ድንቅ የሆነ ዌብሳይት ነው። ብዙ እናንተንም የሚያሳትፋችሁን መረጃ ማግኘት ትችላላችሁ። ዛሬን በታሪኩ ስንመለከት ነሐሴ 28 ወይም ደግሞ ሴፕቴምበር 3 ማለት ነው። ይህ አሁን የምናውቀው ስታርስ ኤንድ ስትራይፕስ የሚባለው ከዋክብትና መስመሮች ተብሎ የሚጠራው የአሜሪካ ባንዲራ ለመጀመሪያ ጊዜ በዛሬዋ ዕለት በአውሮፓውያን አቆጣጠር በ1777 ዓመተ ምህረት ነው የተውለበለበው። ዛሬ ልክ 237 ዓመት ሞላው የአሜሪካ ባንዲራ ሲውለበለብ። ባንዲራው የተውለበለበው ዴላዌር ውስጥ ኩችስ ድልድይ ላይ ነበረ። ያኔ የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን ጄኔራል ሆነው በአብዮታዊው ጦርነት ውስጥ አዝማች ነበሩ። ሌላ አንድ ታሪካዊ መረጃ ልጨምርላችሁና እንሰነባበታለን። ልክ በዛሬዋ ዕለት በሁለተኛው የዓለም ጦርነት መጀመሪያ አካባቢ በአውሮፓውያኑ የዘመን አቆጣጠር በ1939 ዓ ም ማለት ነው ልክ የዛሬ 75 ዓመት እንግሊዝና ፈረንሳይ ጀርመን ላይ ጦርነት አወጁ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት በየምሽቱ እንድትከታተሉ እንጋብዛችኋለን። በኢንተርኔትም ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። በአጭር ሞገድ ስርጭታችን በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከምሽቱ 3 ሰዓት ላይ ጀምሮ ታገኙናላችሁ። ፕሮግራሙን ይመራልን ሀይሉ ታምራት የቴክኒክ መሐንዲሱ ቫስኮ ቮላሪች በዚህና በመስክም ባሉ ዘጋቢዎቻችንና ባልደረቦቻችን ስም እኔም ሰሎሞን አባተ ለዚህ ምሽት እንሰናበታለን። ጤና ይስጥልኝ። መልካም ቆይታ።